በአልቃይዳ በ1998 እንደ አውሮፓውያን የዘመን አቆጣጠር በዳሬ ሰላምና በናይሮቢ በሚገኙ የዩናይት ስቴትስ ኤምባሲዎች ላይ ያደረሰው ጥቃት ዛሬ ታውሷል። አልቃይዳ በናይሮቢ ና ዳሬ ሰላም በሚገኙ የዩናይት ስቴትስ ኤምባሲዎች ላይ ያደረሰው ይህ ጥቃት ዛሬ በኬንያ መዲና ናይሮቢ ታስበው ውሏል። ጥቃቱ የተፈጸመው የዛሬ 20 ዓመት ነሐሴ 7 1998 ሲሆን በጊዜው ከ250 በላይ ሰዎችን ሕይወት ማሳለፉ ወይም ማጥፋቱ የሚታወስ ነው። ዛሬ በተደረገው የመታሰቢያ ስነ ስርዓት ላይም በኬንያ የአሜሪካ አምባሳደር ሮበርት ፍራንክ ጎዴክ ተገኝተው ንግግር አሰምተዋል። ልክ የዛሬ 20 ዓመት ነበር ሁለት በምስራቅ አፍሪካ የሚገኙ የዩናይትድ ስቴትስ ኤምባሲዎች አሸባሪዎች ጥቃት ያደረሱባቸው። ሽብሩ ተቀነባብረዋል የተባለው በአሸባሪው አልቃይዳ ቡድን ሲሆን በጊዜው በሁለቱ ከተሞች ማለትም በናይሮቢ እና በዳሬ ሰላም ከ250 ሰዎች በላይ ሕይወታቸው አልፈዋል። ከ5ሺ በላይ ደግሞ የመቁሰል አደጋ ገጥሟቸዋል። በጊዜው በናይሮቢ የነበረው የዩናይትድ ስቴትስ ኤምባሲ በጥቃቱ ከመውደሙ የተነሳ ከቦታው የተቀየረ ሲሆን በቦታው ደግሞ በደረሰው ጥቃት ሕይወታቸውን ላጡ ሰዎች የመታሰቢያ ቦታ ተሰርተዋል። በየአመቱም የመታሰቢያ ዝግጅት በቦታው የሚደረግ ሲሆን ዛሬም ለሃያኛ ጊዜ የመታሰቢያ ዝግጅቱ ተከናውነዋል። በዛሬው የመታሰቢያ ዝግጅት ላይ በጥቃቱ ዘመዶቻቸውን ያጡ ቤተሰቦች፣ የአካል ጉዳት የደረሰባቸውም ተሳታፊዎች ነበሩ። ሚስስ ቴዲ ጆኖፖሊስ ያኔ በናይሮቢ የዩናይትድ ስቴትስ ኢምባሲ ሰራተኛ የነበረች ይታቸውን ፍሬድሮ ሮቶ መዲስን ነው በሞት ያጡት። በጣም በጣም ከባድ ቀን ነው ለሁላችን፣ ለቤተሰቦቿ፣ ለልጆቿ፣ ሳታይ ለሞተችው ለልጅ ልጆቿ። በጣም ውብ ፍጡር ነበረች። በኤምባሲው የሚሰሩ ሁሉም ይወዳት ነበር። በጣም የሚያሳዝን ነገር ነው። እስካሁን ሳስባት ራሱ ይተናነቀኛል። በመታሰቢያ ዝግጅቱ ላይ የኬንያ የጸረ ሽብር ማዕከል ዲሬክተር አምባሳደር ማርቲን ኪማኒ ኬንያ በምስራቅ አፍሪካ የአሸባሪዎች ጥቃትን ለማስቆም ተግታ እንደምትሰራ ገልጸዋል። በመሰረቱ ኬንያ በሽብር ቀጠና ውስጥ መሆና ለህዝቦቿ ነጻነት ከፍተኛ ቦታ የምትሰጥ አገር ናት። ይሄ የለውጥ አካሄድ ከፍተኛ ውጤት ባለው የጸረ ሽብር ስራችን ተደግፎ ጠላቶቻችንን ድል እንድንነሳ አድርጎናል። ወደፊትም ሽብርተኞች ተሳክቶላቸው የሽብር ሥራ እንዳይፈጽሙ ማኅበረሰባችን ውስጥም ቦታ እንዳይዙ ተግተን መሥራት አለብን። ብዝሃነት ተጠናክሮ ሕዝቦች በተደጋግፎ እንዲኖሩ በርትተን መሥራት ይጠበቅብናል። እንደ ኢሮፕያን አቆጣጠር በ1998 ዓ.ም በተከሰተው ጥቃት በብዛት የተጎዱት የኬንያና የታንዛኒያ ዜጎች ናቸው። ከሞቱት መካከልም 12 የዩናይትድ ስቴትስ ዜጎች እንደነበሩበትም ይታወሳል። በኬንያ የዩናይትድ ስቴትስ አምባሳደር ሮበርት ፍራንክ ጎዴክ ድርጊቱ አልቃይዳ እንዳለመው አሜሪካንና ምስራቅ አፍሪካን ያራራቀ ሳይሆን ይልቁን እንዲቆራኙ ያደረገ ክስተት ነው ብለዋል ዛሬ ባሰሙት ንግግር ር አልቃይዳ አንድ ብቻ ሳይሆን ሦስት የክፋት ግቦች ነበሩት። የመጀመሪያው ነፍስ ማጥፋት ነበር። ሌላም በአእምሮአቸው የያዙት ነበር፣ እኛን መከፋፈል። ኬንያንና ዩናይትድ ስቴትስን ለመከፋፈል በጋራ ያለንን እሴት ሊያስጥሉን ነበር። ሀሳባቸው ስልጣኔን አጥፍተው በጨለማ ሊተኩ በሚያሳዝን መልኩም ይህን ድርጊት ከፈጸሙ በኋላ አልቃይዳ ከድርጊቶቹ አልተቆጠበም። በተለያዩ የዓለማችን ክፍሎች ጥቃቱን ማድረስ ቀጥሏል። ከፓሪስ እስከ ኒውዮርክ፣ በጋሪሳ በዌስትጌት ሞል ሽብርተኞች የግድያ ዓላማቸውን ቀጥለዋል። ዛሬ በሀየኛው የመታሰቢያ ፕሮግራም ላይ ሆነን በእርግጥ ጉዳት ደርሶብናል፣ ነገር ግን መቼም አንሸነፍላችሁም ብለን ለሽብርተኞች መንገር እንፈልጋለን። አምባሳደር ጎወደክ ዩናይትድ ስቴትስ በአፍሪካ ሽብር እንዳይስፋፋ የምትችለውን ሁሉ ታደርጋለች ሲሉ አክለው ተናግረዋል። ዛሬ በናይሮቢ በተደረገው ዝግጅት ላይ በአደጋው ጉዳት ስለደረሰባቸው ሰዎች ገጠመኝ ፊልምም ቀርበዋል። ሌሎች በርካታ ዝግጅቶችም ነበሩ። ዩናይትድ ስቴትስ በጥቃቱ የተለያዩ ጉዳት ለደረሰባቸው ቤተሰቦች ወደ 42 ሚሊዮን ዶላር ካሳ መክፈሏ የምታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ